የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ማክሰኞ ያስሞከሩትን የረጅም ርቀት ተምዘግዛጊ ሚሳይል ለአሜሪካኖች ስጦታ ብለውታል። ማክሰኞም ለአሜሪካኖች የነፃነት እለት ነበረ። ሚሳኤሉ አዋቂዎች እንደሚሉት አሜሪካዋ ሰሜን ምዕራብ ግዛት አላስካ ላይ የሚገኝ ኢላማውን ያደባየዋል። ያቺ ትንሽ የአንድ ሀገር ግማሽ በሀብታም ጠላቶቿ የተከበበች ድሃ ሀገር እንዳጀማመሯ ከቀጠለች ደግሞ በጥቂት ዓመታት ውስጥ መላውን ዩናይትድ ስቴትስን መምታት የሚችል ሚሳይል ማምረት አይገዳትም መባሉ ለአሜሪካኖች በእርግጥ አሳሳቢ ነው። ሚሳይሉ የኒኩሌር አረር መሸከም ይችላል መባሉ ደግሞ አስደንጋጭ አሳሳቢ አስደንጋጩን ስጋት ለማስወገድ ዩናይትድ ስቴትስ ዲፕሎማሲን ከወታደራዊ ጡንቻ ማዕቀብን ከሳይበር ሻጥር ጋር የቀየጠ ስልት የምትከተል መስላለች። ፕሬዚደንት ዶናልድ ትራምፕ ግን የዶች ዶቼ ቬለው ክርስቶፍ ሃሰልባህ እንደሚለው የእሳቸውን ስራም ሌሎች እንዲሰሩላቸው ይፈልጋሉ፣ በተለይ ቻይኖች። ቻይና በሰሜን ኮሪያ ላይ ጠንካራ ጫና ታሳድራለች ብለው ጃፓን እና ደቡብ ኮሪያ ለረጅም ጊዜ ጠብቀው ነበር። ይገርማል፣ ትዊት አደረጉ፣ አስገራሚው መሪ። በቀደም ትራምፕ የጃፓን ወይም የደቡብ ኮሪያ መሪ የሆኑ ይመስል በሁለቱ ሀገራት ስም ቤጂንጎችን ሲተቹ የምድር የአየርና የባህር ጦራቸው በፋንታው ከደቡብ ኮሪያቸው ጋር ሆኖ የኮሪያ ልሳነ ምድርን በውጊያ ልምምድ እያተራመሰው ነው። የትራምፕ አስተዳደር ደቡብ ኮሪያ ላይ ጸረ ሚሳይል ሚሳይል ለመትከልም አቅዷል። ቻይናና ሩሲያ የፒዮንግዮንግን የሚሳይል ሙከራ የሚቃወሙትን ያክል የዋሽንግተንና የተከታዮቿን የጦር ዝግጅትና የጦር መሳሪያ ግንባታንም ይቃወሙታል። በ1990 ዎቹም ስለ ሰሜን ኮሪያ የኒውክሌር መርሃ ግብር በተደረገው ድርድር የአሜሪካ ተደራዳሪ የነበሩት ሮበርት ጋሉች ግን ድርድር ነበር አብነቱ ይላሉ። ሁኔታው የማይለወጥ አይደለም። የሚመለከታቸው ወገኖች ለመነጋገር ከፈለጉ ሌላ ቢቀር ስለ ንግግር ቢነጋገሩ እንኳን ስለ ዋናው ድርድር መደራደር ራሱ በተገቢው አቅጣጫ አንድ እርምጃ በሆነ ነበር። ድርድር ለመጀመር ቢያንስ እስካሁን ማንም የፈለገ አይመስልም። የደቡብ ኮሪያና የዩናይትድ ስቴትስ የጦር ጀኔራሎች የሰሜን ኮሪያን የጦር መሳሪያ ማምረቻና ማከማቻዎች ድንገት ሳይታሰብ የሚመቱበትን ስልት እያረቀቁ መቅደዳቸው ግን በተደጋጋሚ እየተነገረ ነው። ሳይቀድሙ መቅደም የሚባለውን ይህን ስልት እኔም ራሴ ብዙ ጊዜ አስቤው ነበረ አሉ የቀድሞው የዩናይትድ ስቴትስ መከላከያ ሚኒስትር ዊሊያም ፔሪ በቀደም። አይሆንም፣ በሦስት ምክንያት። አንደኛ፣ አስር ሚሊዮን ህዝብ የሚርመሰመስባት የደቡብ ኮሪያ ርዕሰ ከተማ ሶል ለየትኛውም የሰሜን ኮሪያ ከባድ የጦር መሳሪያ ደረቷን የሰጠች ኢላማ ናት። ሁለተኛ፣ የኒኩሌር አጸፋ ሊከተል ይችላል። ሦስተኛው ምናልባት ቀደም ቢመጣስ ዩናይትድ ስቴትስ የሰሜን ኮሪያን የሚሳይልና የኒውክሌር መሳሪያ የኮምፒውተር መርሃ ግብር በሳይበር ጥቃት ለማዛባት ብዙ ጊዜ ሞክራ ነበረ። ኢራን ላይ የተደረገው ሻጥር ተሳክቷል። ፒዮንግ ዮንግ ግን ትህራን አለመሆኗን አስመስክራለች። ሮበርት ጋሎቺ እንደሚሉት ግን ቢደራደሯቸው ሰሜን ኮሪያዎች ይህን ያክል አስቸጋሪ አይደሉም። የሰሜን ኮሪያ መግለጫ ሰምቶ የሚያምን ሰው እነሱ የኒኩሌር ባለቤት ናቸው፣ ኒኩሌራቸውን መስጠት አይፈልጉም የሚል አስተያየት ሲሰጥ ያደናግረኛል። ሰሜን ኮሪያዎች ብዙ ጊዜ ጭራሽ አይሆኑም ይላሉ። የዛኑ ያክል የተወሰኑ ነገሮችን የሚያደርጉ ብልህ መሆናቸውንም አይተናል። ለአሁኑም ዛቻ ፎከራው ነው ያየለው። በተባበሩት መንግስታት የዩናይትድ ስቴትስዋ አምባሳደር ኒኪ ሄሊ ለጸጥታው ጥበቃ ምክር ቤት በቀደም እንደነገሩትማ አስፈላጊ ከሆነ ሀገራቸው የኃይል እርምጃ ለመውሰድ ዝግጁ ነች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ የጌንግ ሹዋንግ አጸፋ መልስ ግን ካፍም ከጅም ሰብሰብ ሲቆጠብ የሚል አይነት ነበረ